የአክሱም ፍርድ ቤት የሂጃብ ክልከላ ውሳኔን በጊዜያዊነት አገደ። የአክሱም ትምህርት ቤቶች በሙዝሊም ሴት ተማሪዎች ላይ ያሳለፉትን የሂጃብ ክልከላ የከተማዋ ከፍተኛ ፍርድ ቤት በጊዜያዊነት እንዲታገድ ወስኗል። በተመሳሳይ የትግራይ ክልል ትምህርት ቢሮ በ159 የከተማዋ ሙዝሊም ሴት ተማሪዎች ላይ ትምህርት ቤቶች የጣሉትን ክልከላ እንዲነሳ መወሰኑን አስታውቋል። ዝርዝሩን ሙልጌታ አጽበሃ ዛሬ ጥር 8 ቀን 2017 ዓ ም የትግራይ ክልል ትምህርት ቢሮ ለአክሱም ከተማ የትምህርት ጽሕፈት ቤት በጻፈው ደብዳቤ በሒጃብ ክልክላ ምክንያት ከትምህርት ገበታ የቀሩ ሴት ሙስሊም ተማሪዎች ወደ ትምህርት ገበታ እንዲመለሱ ወስኗል። የክልሉ ትምህርት ቢሮ በደብዳቤው ከክልክላው በፊት በነበረ የአለባበስ ስርዓት ተጠቅመው ወደ ትምህርት ቤት እንዲገቡ መወሰኑን ነው ያስታወቀው። ችግሩን በዘላቂነት ለመፍታት ከማህበረሰብ ጋር በመነጋገር ላይ እንደሚገኝ የገለጸው ቢሮው መመሪያ ተዘጋጅቶም ወደ ትምህርት ቤቶች እንደሚ ሚላክ አስታውቋል። በዚህም ምክንያት ተማሪዎች ትምህርት እንዳይስተጓጎሉ በማሰብ ወደ ትምህርት ቤት መመለስ ይገባቸዋል ብለዋል። በትግራይ ክልል አክሱም ከተማ የሚገኙ 159 ሴት ሙስሊም ተማሪዎች እምነቱ የሚያዘው ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ ተከልክለዋል ሲል የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ከሁለት ሳምንት በፊት ገልጾ ነበር። በዚሁ ምክንያት ጉዳዩ ወደ ፍርድ ቤት ስለወሰደው የአክሱም ከተማ ከፍተኛ ፍርድ ቤት ከትላንት በስቲያ ማክሰኞ ጥር 6 ቀን 2017 ዓ ም በዋለ ችሎት ትምህርት ቤቶቹ ባስተላለፉት የአስተዳደር መመሪያ መሰረት ሴት ሙስሊም ተማሪዎች ከትምህርት ገበታ ውጭ መሆናቸው ከቀረበው ክስ መረዳቱን በመግለጽ ክልከላው በተማሪዎች ላይ የማይመለስ የመብት ጥሰት ሊያስከትል ስለሚችል ታግዶ እንዲቆይ ፍርድ ቤቱ መወሰኑን አስታውቋል። ፍርድ ቤቱ ለአክሱም ከተማ ትምህርት ጽህፈት ቤትና ከልከላ አድርገዋል ለተባሉ አክሱም ሁለተኛ ደረጃ፣ አብረሃዋ ጽብሃ አንደኛ ደረጃ፣ ወርዒ ሁለተኛ ደረጃና ክንደያ አንደኛ ደረጃ ትምህርት ቤቶች በጻፈው ደብዳቤ ከልከላው እንደታገደ አስታውቋል። የትግራይ ክልል እስልምና ጉዳዮች ምክር ቤት ጠበቃ አቶ ፍቅረ ገብረ ህይወት ለአሜሪካ ድምፅ እንደገለጹት ፍርድ ቤቱ ትምህርት ቤቶቹ በመጪው ጥር 16 ቀን 2017 ዓ ም ወደ ፍርድ ቤት ቀርበው ቃላቸውን እንዲሰጡ ትዕዛዝ አስተላልፏል ብለዋል። ለአሜሪካ ድምፅ ሙሉጌታ አጽብሃም መቀለም